بالزهور والتال ብዙም በመሆናቸው ውጤት ያለው ታሪካዊ ሥራ ሰርተው የዛሬ አምስት ዓመት ቤታቸው ገብተዋል። ያኔ የ19 ዓመትን ልጅ የነበረው አሁን ከአምስት ዓመት በኋላ የዛን ጊዜ ሥራቸውን ዞር ብሎ የሚያስታውሰው ካሪም ፋሪድ ትልቅ ተስፋ ያኔ በልቡ አድሮ እንደነበረም ለዘጋቢያችን ለዮርገን ሽትራይክ ካይሮ ላይ አጫውተዋል። በዛን ለት ከሰዓት በኋላ ብዙም ሳላስብበት ብድግ وكنت كنت فعلا اللي مفتقده هو الامل በዛን ዕለት ምሽት ላይም በተካሄደው ግጭት የጸጥታ ፖሊሶቹ በዱላና በሚያስለቅስ ጢስ በአፈሳና በስራት ከሰልፈኞቹ እጅ አደባባዩን አስለቀቀው ለተወሰኑ ሰዓታት ተቆጣጥረውታል። የተለያዩ የፖለቲካ አመለካከት የሚያራምዱትን ሰዎች ሊበራሎቹን፣ ግራዎቹን፣ እስላሞቹንና ተራማጆቹን አንድ ላይ ቆመው አገኘኋቸው። ሁሉም በአንድነት የወጡት ለነፃነትና ለፍትህ ለእኩልነትም ብለው ነው። ትልቅ ተስፋም በመካከላችን እንደ መረብም ተዘርግቶ ነበር። ከሦስት ቀን በኋላ ሰልፈኞቹም ብቅ ብለው አደባባዩን ይዘው የፕሬዚዳንቱን የሁስኒን ሙባራክን መውረድ በአንድ ድምፅ እንደሚታወሰው ጠይቀዋል። ይህን ያዳመጡ የመንግሥት ወታደሮችም ለመጨረሻ ጊዜ ተሰባስበው በፈረሰኞችና በግመል ጋላቢ ጦረኞችም ተደግፈው የተቃዋሚ ሰልፈኞቹን ለአንዴና ለመጨረሻ ጊዜ ከአደባባዩ በመሳሪያ ጠራርጎ ለማባረር ኃይለኛ ፍልሚያ ከፍተውባቸዋል። አደባባውን ለማስለቀቅ ወታደሮቹ አልቻሉም። ሰልፈኞቹም ፈርተው ወደ ኋላ አላፈገፈጉም። የአገሪቱ ሙዚቀኞች ትግሉ ውስጥ ገብተው የደስታ ሙዚቃቸውን ለቀቁት። አላንዳች ፍራቻ ተናጋሪዎች ብድግ ብለው በነፃ ንግግራቸውን ሰልፈኞቹንና ከተሜውንም ቀሰቀሱ። በሺና በመቶ ሺህ የሚቆጠሩ የከተማው ነዋሪዎችም ከቤታቸው ወጥተው አደባባውን በአንዴ ያዙ። ይህ በመሆኑም በሁለተኛው ሳምንት ፕሬዝዳንቱ ከሥልጣናቸው ወረዱ። ሕዝቡም የነፃነት አየርን መተንፈስ ጀመረ። ብዙም አልቆየም። አንድ ላይ ሆነው ፕሬዝዳንቱን የጣሉ የተለያዩ ቡድኖች ነፃ ሕዝብና ነፃ ህብረተሰብ እንመስርት እንዳላሉ በነገር ተከፋፍለውም አንዴ ሊበራሉ፣ ሌላ ጊዜ ግራው፣ አንዴ ተራማጁ፣ ሌላ ጊዜ የእስላም አክራሪው አደባባዩን ለብቻቸው ለመያዝ ግብ ግብ ገጠሙ። አድፍጦ ወታደሩም ልዩነቱን ተጠቅሞ ሁሉንም አባሮ የታሂሪን አደባባይ መዳፍ ውስጥ ስልጣኑን መልሶ በቀላሉ ሊያስገባውም ቻለ። ተምሮ አሁን የቴሌቪዥን ጋዜጠኛ የሆነው ካሪም ፋሪድ በነጻ የመናገርና በነጻ የመጻፍ መብትም በአገሪቱ ከዛ ወዲህ ተከልክሎ ፍርሃት በአገሪቱ እንደነገሰም ለጣቢያችን ለዶቸቨለም አጫውተዋል። ፈኹር ለአውል መራ ፍ ሐያቲ መንግስት የመናገርና የመጻፍ መብትን በአገሪቱ አፍኖ ጠዋት ማታ ፍርሃትን በሕዝቡ መካከል ማስፋፋት ስራዬ ብሎ አሁን ተያይዞታል። ነጻነትና ዲሞክራሲን እንደ ጦር እንድንፈራ ወደ መስበኩም አሁን ተሸጋግረዋል። ሰብአዊና ዲሞክራሲያዊ መብታችን ተረግጦ አፋችንም ተለጉመዋል። ካሪ የሚሠራበት የነበረው የቴሌቪዥን ጣቢያውም በመዘጋቱ ወጣቱ ጋዜጠኛ በሚቀጥሉት ቀናት አገሩን ለቆ ሥራ ፍለጋ ወደ ዱባይ እንደሚሰደድ ወኪላችን አዳምጠዋል። ይልማ ኃይለ ሚካኤል ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ